በንዑሷ ምዕራብ አፍሪቃዊት ሀገር ጋምቢያ የተፈጠረው ውዝግብ ዛሬም እልባት አላገኘም። የጋምቢያ ፕሬዚደንት ያህያ ጃሜ ዘመነ ስልጣናቸው እንደሚታወቀው በዛሬው ዕለት በይፋ ያበቃል። ሆኖም ፕሬዚደንቱ ስልጣናቸውን ለመልቀቅ ዝግጁ አልሆኑም። ፕሬዚደንት ጃሜ እንደ ጎርጎሪዮሳውያኑ የዘመን ቀመር ታህሳስ 1 ቀን 2016 ዓ ም በፕሬዝደንታዊው ምርጫ ላሸነፏቸውና በነገው ሐሙስ የሀገሪቱን አመራር ለመያዝ ቃለ መሐላ ይፈጽማሉ ለሚባሉት ለስዩሙ ፕሬዝደንት አዳማ ባሮ ስልጣናቸውን ማስረከብ ይጠበቅባቸዋል። ይሁንና ከምርጫው በኋላ ሽንፈታቸውን ወዲያውኑ ተቀብለው የነበሩትና ከአንድ ሳምንት በኋላ ሀሳባቸውን የቀየሩት ጃሜ ስልጣናቸውን ለመልቀቅ ዛሬም ማሻፈረኝ እንዳሉ ነው የሚገኙት። ብዙዎቹ ሚኒስትሮቻቸውም ስልጣናቸውን ለቀው እንዲሁም ሁከት እንዳይነሳ የሰጉ ቢያንስ አምስት ሺህ የሀገሪቱ ዜጎችም ወደ ጎረቤት ሴኔጋል ሸሽተዋል። ምርጫው ትክክለኛ አልነበረም በሚል ለከፍተኛው ፍርድ ቤት ማመልከቻ ያስገቡት ፕሬዚደንት ጃሜ በስልጣን የመቆየት እቅዳቸውን ለማረጋገጥ በትናንቱ ዕለት አስቸኳዩን ጊዜ አውጀዋል። እኔ የጋምቢያ ፕሬዝዳንትና የጦር ኃይሉ ዋና አዛዥ ሰር ፕሮፌሰር ዶክተር ያህያ ጃሜ ከዛሬ ጥር 17 2017 ዓ ም ጀምሮ በመላይቱ ጋምቢያ አስቸኳዩን ጊዜ አውጃለሁ። ይህን ተከትሎ የጋምቢያ ምክር ቤትም የፕሬዝደንቱን ዘመነ ስልጣን በሶስት ወር አራዝሟል። የአስቸኳዩ ጊዜ አዋጅ በጃሜ እምቢተኝነት በጋምቢያ የተፈጠረውን ቀውስ ይበልጡን እንደሚያካርረው ቻተም ሀውስ የተሰኘው በለንደን የሚገኘው የፖለቲካ ጥናት ተቋም ተንታኝ አሌክስ ቫይንስ አስታውቀዋል። ቀጣዩ ጊዜ በጋምቢያ ፖለቲካ ሁከትና አለመረጋጋት የሚታይበት ጊዜ ይመስለኛል። ውዝግቡን ለማብረድ ተጨማሪ ጥረት ይደረጋል። በጋምቢያ ጊዜያዊ ሁኔታ ሰበብ የምዕራብ አፍሪቃ መንግስታት የኢኮኖሚ ማህበረሰብ በምህጻሩ ኤኮዋስም በአሁኑ ጊዜ ወታደራዊ እርምጃ ለማካሄድ አለማሰቡን ጠቁሟል። የጋምቢያን ውዝግብ ለማብቃት ጥረቱን የቀጠለው ኤኮዋስ ፕሬዚደንት ጃሜ ስልጣናቸውን የማይለቁ ከሆነ በወታደራዊ ጣልቃ ገብነት ከስልጣናቸው ሊያወርድ እንደሚችል የቡድኑ ጦር ኃይል ምንጮች ሲጠቁሙ ተሰምተው ነበር። ይሁንና ወታደራዊ ጣልቃ ገብነት የኤኮዋስ ሳይሆን የአዲሱ የጋምቢያ ፕሬዚደንት ውሳኔ መሆን እንዳለበት የናይጄሪያ ፕሬዚደንት መሐማዱ ቡሃሪ ቃል አቀባይ ጋርባ ሼሁ ለዶይች ቨለ ገልጸዋል። በጋምቢያ በነገው ዕለት ሰላማዊ የስልጣን ዝውውር ይደረጋል ብለን ተስፋ እናደርጋለን ይህ ካልሆነ ናይጄሪያ በዚህ ጉዳይ ላይ የመሪነቱን ኃላፊነት ትወስዳለች ብዬ አልጠብቅም። ስለዚሁ ጉዳይ የሚወስኑት በነገ ዕለት ስልጣን የሚረከቡት አዳማ ባሮ ናቸው። ከጎረቤት ሀገራት ወታደራዊ ድጋፍ እንደሚያስፈልጋቸው በግልጽ ከተናገሩ፣ ያኔ ጎረቤት ሀገራት ጉዳዩን ያስቡበታል። ስለዚህ ምን እንደሚወሰን በአሁኑ ጊዜ አይታወቅም። ስዩሙ የጋምቢያ ፕሬዝደንት አዳማ ባሮ በወቅቱ በጎረቤት ሴኔጋል መዲና ዳካር የሚገኙ ሲሆን፣ ኤኮዋስ ለጋምቢያ ውዝግብ በወታደራዊ እርምጃ መፍትሄ ለማስገኘት ከወሰነ ሴኔጋል ወሳኝ ሚና ልትጫወት እንደምትችል የፖለቲካ ተንታኙ አሌክስ ቫይንስ ገምተዋል።